ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቦ የካቲት 30 2008 ዓ.ም. ዝግጅታችን ተጀመረ። ጤና ይስጥልን። እንደምን አመሻችሁ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች አስተናጋጆቻችሁ ሰሎሞን አባትና እኔም አዲሱ አበበነን ጁሌ ሄራ ማኒጅረን ጁሌ ናኖ የታሰሩ ተማሪዎች ከ50 በላይ እንደሆኑ የተጎዱም መኖራቸውን የሚናገር ትናንት አዲስ አበባ በሚገኘው የአሜሪካ ኤምባሲ ፊት ለፊት ሰልፍ ወጥቶ የነበረ የአዲስ አበባ ዩኒቨርሲቲ ተማሪ ነው የሰማችሁት። በአብይ ርዕስ ዘገባ አለን። አሁን አርዕስተ ዜናውን አዲሱ ያሰማናል። አምስት የዩናይትድ ስቴትስ ኮንግረስ አባላት የቀድሞ ጋምቤላ አስተዳዳሪ ከእስር እንዲለቀቁ ለፕሬዝዳንት ኦባማ ደብዳቤ ላኩ። ሶማሊያ ውስጥ የደረሰ ፍንዳታ ሶስት የፖሊስ መኮንኖችን ገደለ። በሌላ በኩል ደግሞ የአልሻባብ ነውጠኞች የውጭ ተዋጊዎችን አባረርን ይላሉ። የደቡብ አፍሪካው ፕሬዚዳንት የናይጄሪያ ጉብኝታቸውን ቀጥለዋል የሚሉ ዋና ዋና ዜና ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አምስት የዩናይትድ ስቴትስ ምክር ቤት አባላት በእስር ላይ የሚገኙት የቀድሞ የጋምቤላ አስተዳዳሪ እንዲለቀቁ የጠየቁበትን ደብዳቤ በትናንትናው እለት ለፕሬዚዳንት ባራክ ኦባማ ልከዋል። የምክር ቤት አባላቱ በኢትዮጵያ ይፈጸማል ያሉት የፖለቲካ መሪዎች አፈና እንዲቆም ሚስተር ኦባማ ግፊት ያደርጉ ዘንድ ጠይቀዋል። ደብዳቤውን ተንተርሶ የተጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል። ላለፉት ሁለት ዓመታት በፖለቲካ እስረኝነት እየማቀቁ ነው ያሏቸው የቀድሞ የጋምቤላ አስተዳዳሪ አቶ ኦኬሎ አክዌይ ይለቀቁ ዘንድ ፕሬዚዳንት ኦባማን የጠየቁበትን ደብዳቤ የጻፉት የመካከለኛው ምዕራብ ዩናይትድ ስቴትሷ የሚኔሶታ ክፍለ ግዛት እንደራሴዎች ሪክኖላን፣ ኪት አሊሰን ና ቤቲ ማኮለም እንዲሁም የፍሎሪዳ ክፍለ ግዛቱ እንደራሴ አልሲ ሀስቲንግስ ና የሮድ አይላንድ ወኪል ዴቪድ ሲሲሊን ናቸው። አምስቱም የዲሞክራቲክ ፓርቲ አባላት ናቸው። ኦኬሎ ያለ ፍትሕ ከታሰሩና ከታፈኑ የተቃውሞ ድምፆች አንዱ ናቸው ያሉት የምክር ቤቱ አባላት እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2003 ዓ ም በጋምቤላ ላይ የተፈጸመውን የአኝዋኮች ግድያ አስመልክቶ የኢትዮጵያን መንግሥት ተቃውሞ በመናገራቸው ነው የታሰሩ ሲሉም ተችተዋል። ተያይዘውም ብጥብጡን ተከትሎ ኦኬሎ ከአገር ለመኮብለል መገደዳቸውን ኋላም በኖርዌይ የፖለቲካ ጥገኝነት ማግኘታቸውንና እንደ አውሮፓውያን የዘመን አቆጣጠር በመጋቢት 2014 ዓ ም ወዳጅ ዘመድ ጥየቃ ከተጓዙባት ደቡብ ሱዳን በኢትዮጵያ መንግስት የደህንነት ሠራተኞች ታፍነው መወሰዳቸውን የከፋ ባሉት የኢትዮጵያ ጸረ ሽብር ህግም ተከሰው ወህኒ መውረዳቸውን በደብዳቤያቸው ዘርዝረዋል። በተቃዋሚ የፖለቲካ መሪዎች ላይ ይፈጸማል ያሉት አፈና በእጅጉ የሚያሳስባቸው መሆኑን ያመለከቱት የምክር ቤቱ አባላት ፕሬዚዳንት ኦባማ ባለፈው ዓመት ኢትዮጵያን ከመጎብኘታቸው ጥቂት ቀደም ብሎ አንዳንድ የፖለቲካ እስረኞችና ጋዜጠኞች መለቀቃቸውን አስታውሰው ዩናይትድ ስቴትስ ከዚያች አገር ጋር ያላትን ዲፕሎማሲያዊ ግንኙነት ተጠቅማ የፖለቲካ እስረኞቹ እንዲለቀቁ ግፊት ማድረግ እንዳለባት ግልጽ አመላካችም ነው ብለዋል። የምክር ቤት አባላቱ አክለውም ዩናይትድ ስቴትስ ግዙፍ ቁጥር ያለው የኢትዮጵያውያን ማህበረሰብ መኖሪያ መሆኗን ጠቁመው ኢትዮጵያውያን አሜሪካውያን በትውልድ አገራቸው የሚፈጸምባቸውና አሁንም እየተካሄደ ያለ ያሉት የሰብአዊ መብት ጥሰት በእጅጉ እያሳሰባቸው መሆኑንም በደብዳቤያቸው ገልጠዋል ሶማሊያ ዋና ከተማ ሞቅዲሾ ውስጥ በሚገኝ አንድ የፖሊስ ጣቢያ አቅራቢያ ዛሬ ረቡዕ በደረሰ የመኪና ላይ የተጠመደ ቦምብ ፍንዳታ ቢያንስ ሶስት የፖሊስ መኮንኖች መገደላቸው ተሰማ። የሞቅዲሾ ፖሊስ ዋና ኮሚሽነር አሊ ሄርሲ ባሬ እንደገለጹት በፍንዳታው ክፉኛ የቆሰለው አሽከርካሪ ወዲያው በቁጥጥር ስር ውሏል። ፖሊስ ምርመራ እያካሄደ መሆኑንም ባሬ ጠቅሰዋል። የዛሬው ጥቃት ከትናንት በስቲያ ሰኞ በለድዊን ውስጥ ከደረሰውና ሁለት የአፍሪቃ ሕብረት ወታደሮችን ጨምሮ ስድስት ሰዎች ከተገደሉበት ጥቃት የተከተለ መሆኑ ነው። በሌላ በኩል ደግሞ የአልሻባብ ነውጠኞች የውጭ ዜጎች የሆኑ ተዋጊዎችን ከሶማሊያ አውዴግሌ ከተማ ዛሬ ማለዳ አባረናቸዋል ሲሉ አስታውቀዋል። አንዱላስ የሚባለው የአልሻባብ ራዲዮ ይፋ ባደረገው ዘገባው ይቅርታ አንዳሉስ የሚባለው የአልሻባብ ራዲዮ ይፋ ባደረገው ዘገባው ከሄሊኮፕተር የወረዱትና ወደ ከተማይቱ ሊዘልቁ ያቀዱት ልዩ ኃይሎች በአልሻባብ ሚሊሻዎች ከፍተኛ ተቃውሞ ደርሶባቸው ሲመለሱ ተገድለዋል ይላል። ሄሊኮፕተሯ ከማረፏ በፊት ተኩስ ተከፍቶ እንደነበር የገለጹት የአልሻባብ ሚሊሻዎች ከመካከላቸው አንድ ሰው መገደሉንም ጨምረው ተናግረዋል። የደቡብ አፍሪካ ፕሬዚዳንት ጄኮብ ዙማ በናይጄሪያ የጀመሩትን የሶስት ቀናት ጉብኝታቸውን በመቀጠል በሁለቱ የኢኮኖሚ ባለጸጋ አገሮቻቸው መካከል ያለው ግንኙነት በሚጠናከርበት ሁኔታ ላይ እየመከሩ መሆናቸው ተገለጠ። የናይጄሪያው ፕሬዚዳንት የሚስተር ቡሃሪ የመገናኛ ብዙሃን ልዩ አማካሪ ጋርባ ሼሁ በሰጡት መግለጫ የፕሬዚዳንት ዙማ ጉብኝት ለሁለቱም አገሮች እጅግ ጠቃሚ መሆኑን አውስተው በተለይም ናይጄሪያ ኢኮኖሚዋን ከነዳጅ ምርት ወደ እርሻና ማዕድን የለወጠችበት ወቅት መሆኑንና እነዚህ ደግሞ ደቡብ አፍሪካ በእጅጉ የምትተማመንባቸውና አመርቂ እድገት ያስመዘገበችባቸው የኢኮኖሚ ዘርፎች መሆናቸውን አመልክተዋል። ሁለቱ መሪዎች የጦር መሳሪያ ምርትን ጨምሮ በተለያዩ የደህንነት ትብብር ላይ መወያየታቸውንም የፕሬዚዳንት ቡሃሪ አማካሪ ጨምረው ተናግረዋል። የሁለቱ አገሮች መሪዎች የአሁኑ ውይይት ቀደም ሲል በሌላ የደህንነት ጉዳይ ላይ ከነበራቸው አለመግባባት ቀጥሎ የተካሄደ መሆኑ ነው። ያም የደቡብ አፍሪካው ኤምቲኤን የቴሌፎን ኩባንያ አክራሪውን የቦኮ ሃራም ቡድን ይረዳል ሲሉ ፕሬዝዳንት ቡሃሪ ትናንት ሰኞ መክሰሳቸው ነው። ምንም እንኳ ፕሬዝዳንት ቡሃሪ በቀጥታ ኤምቲኤን ቦኮ ሃራምን ይረዳል ብለው ክስ ባይመሰርቱም ኩባንያው ግን ያለ ሲም ካርድ የሚገለገሉትንና ያልተመዘገቡትን ደንበኞቹን እንዲሰርዝ የቀረበለትን ጥያቄ አላሟላም ሲሉ የናይጄሪያው ፕሬዚዳንት አማካሪ ጋርቡ ሼሁ ተናግረዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ለዩናይትድ ስቴትስ ፕሬዚደንትነት ለመወዳደር የፓርቲዎቹን እጩ ለመለየት በሚደረገው ውድድር ትናንት ትኩረት ስበው የዋሉት የሚችጋንና የሚሲሲፒ ጠቅላይ ግዛት ናቸው። በሚችጋን በተካሄደው ምርጫ ዴሞክራቱ በርኒ ሳንደርስ በአጠቃላይ ድምፅ እየቀደሙ ያሉትን ሂላሪ ክሊንተንን ለጥቂት አሸንፈዋል። በሚሲሲፒ ደግሞ ሂላሪ ክሊንተን ሳንደርስን በብዙ ድምፅ ቀድመዋቸዋል። ከሪፐብሊካውያኑ ዶናልድ ትራምፕ በሁለቱም ጠቅላይ ግዛቶች ማሸነፋቸውን ቀጥለዋል። መጽሔት ዘገባ አለው። እስራኤልን እየጎበኙ ያሉት የዩናይትድ ስቴትሱ ምክትል ፕሬዚዳንት ጆ ባይደን በፍልስጤማውያን የተፈጸሙትን ጥቃቶች በጥላቻ ላይ የተመሠረተ አመፅ በማለት ድርጊቱን አወገዙ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነትንያሁ በተገኙበት ላይ ንግግር ያደረጉት ባይደን በትናንት ሁለት በስለት ተወቅቶ ሕይወቱ ያለፈው አሜሪካዊ ግድያ የሽብር ሥራ ነው ማለታቸውም ተሰምቷል። የሰለጠኑ መሪዎች ይህን አይነቱን አመፅ ተገቢ ነው ብለው አያምኑም ሲሉም ተደምጠዋል። የአሜሪካው ምክትል ፕሬዚዳንት እናተኛሁ በበኩላቸው ለዚህ አይነቱ ጥቃት ምንም አይነት ማስተባበያ አይገኝለትም ብለው የፍልስጤማውያኑን ድርጊት በአለም አውገዛቸውም ነቅፈዋቸዋል። የተባበሩት መንግስታት ድርጅት የሶሪያ ልዩ መልእክተኛ ስቴፋን ደሚስቱራ ከሶሪያ ተዋጊ ወገኖች ጋር ለታቀደው የሰላም ድርድር ዛሬ ጄኔቭ ገብተዋል። ልኡካኑና ልኡካኑ በሙሉ ተጠናቀው ባለመድረሳቸው ድርድሩም ዘግይቶ እንደሚጀመር ነው የተገለጸው። የመንግስታቱ ድርጅት መልእክተኛ ቃል አቀባይ ጄሲ ቻሂን አንዳንዶቹ ልኡካን ከእሁድ ወይም ከሰኞ በፊት ጄኔቭ ሊገቡ እንደማይችሉ ገልጸዋል። የመንግስታቱ ድርጅት እንዳስታወቀው ለልኡካኑ መዘግየት የሚሰጠው አንዱ ምክንያት የሎጂስቲክስ አደላደል ነው። የሶሪያ መንግስትም ለድርድሩ ዘግይቶ እንደሚደርስ መግለጹ ለመጪው ሰኞ የታቀደው የሰላም ውይይት በፕሮግራሙ መሠረት እንደማይከናወን አንድ አመላካች መሆኑ ተገልጿል። በከፍተኛ ሁኔታ የታጠቁ ቢያንስ አስር የሚሆኑ የአፍጋን ታሊባን ተዋጊዎች ከደህንነት ኃይሎች ጋር በፈጠሩት የተኩስ ልውውጥ የተቀነባበረ ጥቃት ማካሄዳቸውን የአፍጋኒስታን ደቡባዊ ክፍለ ሀገር ሄልማንድ ክፍለ ሀገር ባለሥልጣናት አስታወቁ ዛሬ ረቡዕ ማለዳ ላይ ግሬሽክ ወረዳ ውስጥ የተካሄደው ጥቃት ኢላማ ያደረገው የፖሊስ ክፍሉን ጠቅላይ እዝ እና የአፍጋኒስታን የስለላ መስሪያ ቤትን እንደነበርም ታውቋል። የክፍለ ሀገሩ የደህንነት ባለሥልጣን አብዱል ጀባር ኮራማን ለቪኦኤ እንደገለጡት በተካሄደው የተኩስ ልውውጥ ዘጠኝ ነብሰ ገዳዎች በሴኪሪቲ ኃይሎች ተገድለዋል። ነብሰ ገዳዎቹ በሙሉ የውጭ አገር ዜጎች መሆናቸውንና ከመካከላቸውን ቦምብ የታጠቁ እንደነበሩባቸው ባለሥልጣኑ ጨምረው ተናግረዋል። ቡድኑ ለጥቃቱ ኃላፊነት እንደሚወስድ የገለጠው የታሊባን አፈቀላጤ ቃሪ ያሶፍ አህመድ ለቪኦኤ ሲናገር በአፍጋኒስታን የደህንነት ተቋም ላይ ከፍተኛ ድል ተቀዳጅተናል ብሏል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 32 28 ዓ ም ምሽት ፕሮግራም ነው። የገቢ መዛባት ነው እና ብዙ ሰው ድህነት አጥቆታል እና ሀብቱ ወደ ተወሰኑ ሰዎች ጋር ሄዷል። በዛ አገ ስትመለከተው የሚስተር ሳንደርስ እና የትራምፕ ደጋፊዎች አንድ ናቸው። እና እናም በመሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑት ዶክተር ሰይድ ሀሰን በዲሞክራሲ በተግባር ፕሮግራም የዩናይትድ ስቴትስን ፕሬዚዳንታዊ ምርጫ በስፋት ያብራራሉ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በትናንትናው ዕለት በአዲስ አበባ ዩኒቨርሲቲ ሶስት ካምፓስ የተውጣጡ ከሶስት ካምፓሶች የተውጣጡ በብዙ ቁጥሮች የሚገመቱ ተማሪዎች ሽሮሜዳ አካባቢ ወደሚገኙ አሜሪካ ኤምባሲ በማምራት እኛ ሽብርተኞች አይደለንም፣ የኦሮሞን ሕዝብ መግደል አቁሙ የሚሉ መፈክሮችን በማሰማት ሲቃወሙ እንደነበር ሮይተርስ ዘግቧል። ተቃውሞውን ሲያሰሙ ከነበሩት መካከል አንዱ ተማሪ ለአሜሪካ ድምፅ አስተያየቱን ሲሰጥ ከተቃውሞ በኋላ ከ50 በላይ ተማሪዎች መታሰራቸውን ተናግረዋል። ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። ሮይተርስ የሰብአዊ መብት ተሟጋች ድርጅቶችንና መቀመጫቸውን ዩናይትድ ስቴትስ ያደረጉ ተቃዋሚዎችን በምንጭነት ጠቅሶ እስካሁን ከ200 ሰው በላይ መገደሉን ዘግቧል። እስካሁን በመንግስት በኩል ይህን ቁጥር በተመለከተ ምንም የተባለ ነገር የለም ይላል ዘገባው። ይህን ግድያ የተቃወሙ ተማሪዎችም ተቃውሟቸውን ለማሰማት ሰልፍ መውጣታቸውን እንደገለጸው የጠቀሰው የሮይተርስ ዘገባ ያነጋገራቸው ተማሪዎች ተቃውሟቸው ሰላማዊ መሆኑን ለማሳየት ነጭ ጨርቅ ይዘው እንደነበር ጠቅሷል። በሌላ በኩል ስሙን መግለጽ ያልፈለገ አንድ ተማሪ ለአሜሪካ ድምፅ እንደተናገረው ተማሪዎቹ ተቃውሟቸውን ለማሰማት ከአዲስ አበባ ዩኒቨርሲቲ አራት ኪሎ፣ አምስት ኪሎ እና ስድስት ኪሎ ካምፓስ በተለያየ አቅጣጫ ተቀጣጥረው ተቃውሟቸውን ሲያሰሙ እንደነበር ተናግሯል። በኦሮሚያ ውስጥ እየተደረገ ያለው ግድያ እንዲቆም መጠየቅ ዋና የተቃውሞ መነሻቸው እንደሆነ የገለጸው ይህ ተማሪ የሰልፉን ሰላማዊነት ለታጣቂዎች ለማሳየት ነጭ ጨርቅ ወደ ላይ ከፍ በማድረግ ለማሳየት ሞክረው እንደነበር ይናገራል። ሆኖም ግን ፖሊስ ሰልፉን በድብደባ እንደበተ ነው ይገልጻል። ከዚያም በርካታ ተማሪዎች በፖሊስ ቁጥጥር ስር ውለው ገሚሶቹ ጉለሌ ክፍለ ከተማ ስር ባለው ፖሊስ ጣቢያ መታሰራቸውን ይናገራል። ታስረው ያሉት ልጆች ከሃምሳ በላይ ይሆናሉ። ገሚሶቹን የት እንዳሰሯቸው አናውቅም፣ መረጃም የለንም። የአስራ ስምንት ተማሪዎች ስም በእጃችን ይገኛል። ገሚሶቹ በጉለሌ ፖሊስ ግቢ ውስጥ ታስረው ይገኛሉ። በእጄ ላይ ይገኛል ያለውን የ18 ተማሪዎች ስም ዝርዝር ያነበበልን ይኸው ተማሪ በታጣቂዎች ድብደባ ከተጎዱና ከተሰባበሩ ተማሪዎች መካከል የተወሰኑት በየዘመዶቻቸው ቤት በድብቅ ሕክምና እያገኙ የተወሰኑት ደግሞ ሆስፒታል በሕክምና ላይ እንደሚገኙ ገልጿል። እስካሁን የዩኒቨርሲቲው መግቢያና መውጫ በታጣቂዎች ተገቦ እንደሚገኝ ይኸው ተማሪ ገልጿል። የተማሪዎች መታሰርን በተመለከተ እስካሁን ዩኒቨርሲቲው ያለው ነገር የለም። ይህንኑ ሁኔታ ለማጣራት ወደ ጉለሌ ፖሊስ ደውለን ስልኩን ያነሱት ሰው ከኃላፊው ጋር እንደሚያገናኙን ከገለጹልንና ካገናኙን በኋላ ከየት እንደደወልን ገልጸን ስልኩ ተቋርጧል። ወዲያውኑ መልሰን ስንደውልም ስብሰባ ላይ መሆናቸው ተነግሮናል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት፣ ክቡራትና ክቡራን። የሰማችሁት የዕለቱን ዐብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በዓለም አቀፉ ገበያ የተሻለ ዋጋ የሚያገኙበት ሁኔታ ሊመቻችላቸው እንደሚገባ ኢትዮጵያውያን ቡና አምራቾችና ላኪዎች ተናግረዋል። በአዲስ አበባ የተካሄደው ዓለም አቀፍ የቡና ጉባኤ ጉዳዩ ትኩረት እንዲያገኝ መነሻ ሊሆን እንደሚችልም ለአሜሪካ ድምፅ አስረድተዋል። ኢትዮጵያን ጨምሮ ቡና አምራችና ላኪ ሀገሮች እንደ ነዳጅ አምራች ሀገሮች ኦፔክ አይነት ድርጅት ሊኖራቸው እንደሚገባም እምነታቸውን ገልጠዋል እስክንድር ፍሬው በጉባኤው ተገኝቶ ያጠናቀረው ዘገባ ነው። ቡና አምራች ሀገሮችና ገበሬዎቻቸው የሚያገኙት ገቢ የጥቁሩን ወርቅ ተፈላጊነት ያህል አይደለም። በየዓመቱ ወደ አምስት መቶ ቢሊዮን ስኒ ቡና በሚጠጣባት ዓለም የአምራቾቹ ተጠቃሚነት በተፈለገው ደረጃ ላይ አለመሆኑ አነጋጋሪ ሆኖ ቆይቷል። ኢትዮጵያን ጨምሮ በተለያዩ አገሮች ያሉ ቡና አምራቾችና ላኪዎች ዋጋ የመተመን ገበያውንም የመወሰን አቅማቸው ዝቅተኛ ነው። በዚህ ጉዳይ ላይ ሙሉ ስልጣን ያላቸው ዓለም አቀፍ ከበርቲዎች መሆናቸውን በአዲስ አበባ በተካሄደው የቡና ጉባኤ ላይ የተሳተፉ ኢትዮጵያውያን አምራቾች ተናግረዋል። በደቡብ ክልል የሚገኘውና በቤተሰብ የተያዘው የዳዊ የቡና ልማት ድርጅት ስራ አስኪያጅ አቶ ወርቁ አዶ ከነዚህ ተሳታፊዎች አንዱ ናቸው። እኛ አምራቾች አንድ ኪሎ ቡና በሶስት ብር ሽጠን ምናልባት አንዷን ሲኒ ሶስት ዶላር ይሸጣል ማለት ነው። በዚህ መካከል ያለው ልዩነት ለገበሬው ወይንም ለቡና አምራቹ እየገባ አይደለም። ስለዚህ ከፍተኛ ጥቅም የሚያገኙት ማልቲናሽናልስ ናቸው። ይሄ ፍትሐዊ መሆን አለበት፣ መታረም አለበት። እነ የዓለም አቀፍ ድርጅቶቹ የቡና ድርጅቶች ናቸው የበለጠ ጥቅም የሚያገኙት ነው የበለጠ ለምሳሌ በዓለም አቀፍ በንግ ዱ ላይ ያሉት ቆልቶ አፍልቶ የሚሸጡት ከገበሬው በብዙ ሺህ ፐርሰንት የተሻለ ጥቅም እያገኙ ቡና አምራቹ ወይም ቡና ገበሬው ከዚህ ከንግድ ሰንሰለት ተጠቃሚ እየሆነ አይደለም። ለምሳሌ የሚሸጠውም ዋጋ ፍትሃዊ አይደለም። ይህንን ቡና ደግሞ በዓለም አቀፍ ደረጃ ላይ ስታይ በሞኖፖሊ ነው የተያዘውና ሞኖፖሊውን የያዙት እነዚህ ማልቲናሽናል ሀብታም ገዢዎች ናቸው። ሞኖፖሊ ሲሉ ጠቅልለው የያዙት ጥቂት ሀብታም ጥቂት ሀብታም ድርጅቶች ናቸው ቡናን የሚቆጣጠሩ እና በዚህ የተነሳ ትክክለኛ የሆነ ፍትሃዊ የሆነ ዋጋ ገበሬው አርሶ አደሩ እያገኘ አይደለም። ስለዚህ ይሄ ነገር ከዚህ ስብሰባ ላይ አንድ ነገር መገኘት አለበት የሚል እምነት አለኝ። ያለበለዚያ አንድ ገበሬ ከቡና ጥቅም ካላገኘ ከዛ አካባቢ እየሸሸ ሄድና ወደፊት ቡና ባለቤት ሊያጣ ነው እያንዳንዱ ተው ትክክለኛ የሆነ ፍትሃዊ የሆነ ዋጋ ካላገኘ መቀጠልም ያስቸግረዋል። ቡና እርሻ የቡና እርሻ እንደምታወቀው ብዙ ገንዘብ ብዙ ኢንቨስትመንት የሚጠይቅ ነው። ከተደረገው ኢንቨስትመንት ጥቅም ካልተገኘ ዘላቂነቱ አጠራጣሪ ነው። ስለዚህ ይሄ ድርጅት ኢንተርናሽናል ኮፊ ኦርጋናይዜሽን ይሄንን ጉዳይ በትልቅ ደረጃ ማየት እንዳለበት ይታየኛል። የቡና አምራች ሀገሮችና አርሶ አደሮች የተጠቃሚነት ደረጃ ሲያነጋግር የቆየ ቢሆንም ውጤት ሲገኝ ግን አልታየም። የፈረጠመ ጡንቻና የገዘፈ አቅም ያላቸውን ዓለም አቀፍ ከበርቴዎች ተጋፍቶ ፍትሐዊ ሁኔታ መፍጠሩም ቀላል የሚባል ስራ አይደለም። ኢትዮጵያዊው ቡና አምራች ግን ለዚህ ቁልፉ ነገር እየተባበረ አቋም መያዝ መሆኑን ይናገራሉ። አሁን ለምሳሌ በዓለም ገበያ ላይ የኮሞዲቲን ሁኔታ ስናይ ነዳጅን መውሰድ እንችላለን። ከነዳጅ ቀጥሎ የሚመጣው ቡና ነው። ኦፔክ ወይም የነዳጅ ድርጅት ጠንካራ ስለሆነ የነዳጅ አምራቾች ሀገሮች ድርጅት የነዳጅ አምራቾች ሀገር ድርጅት ጠንካራ ስለሆነ እስከ ቅርብ ጊዜ ድረስ የዓለምን የነዳጅ ዋጋ ሲቆጣጠር ቆይቷል። ወደዚህ ወደ ቡና ስንመጣ ደግሞ ቡና አምራች ሀገሮች ተጠናክሮ ተደራጅተው ቁርጠኛ የሆነ አቋም ወስደው መቋቋም ቢችሉ የቡና ገበሬ ከዚህ ከቡና ስራ ትክክለኛ የሆነ ፍትሐዊ የሆነ ዋጋ ሊገኝ ይችላል የሚል ግምት አለ። የተባበረ አቋም መያዙ ግን ገና ብዙ ስራ የሚጠይቅ ይመስላል። በክልሉ ያሉ አርሶ አደሮች የሚያመርቱትን ቡና ለዓለም አቀፍ ገበያ የሚያቀርበው የኦሮሚያ ቡና ገበሬዎች ህብረት ስራ ዩኒየን ምክትል ዋና ስራ አስኪያጅ አቶ ደሳሌ ጄና ይህንኑን የሚያስረዱት። በእርግጥ እንደዚ አይነት ስምምነት ቢኖር የተሻለ የመደራደር አቅምን ማጎልበት ይችላል። ቡና አምራቾች ብቻ አይደሉም። ከቡና አምራቾች አገሮች ብቻ ሳይሆን እዚህ አገር ራሱ ቡና የሚሸጡ እንግዲህ አሁን በሶስት መልክ ነው የሚመረተው ቡና። አንደኛ ነገር አርሶ አደሩ ወደ 95 ፐርሰንት የሚሆኑ ያመርታል። እንደገና ደግሞ አምስት ከ ሰባት ደግሞ ፐርሰንት የሚሆን ሰፋፊ እርሻ ያላቸው መንግስትና ግለሰቦች ያመርታሉ። ሌሎቹ እንግዲህ ብዙውን ድርሻ የያዙት ደግሞ ኤክስፖርተሮች ደግሞ ያው ከጨረታ እየገዙ ነው የምልኩት። በአርሶ አደሮች የሚመረተውን ከዚያ በጨረታ እየገዙ ነው ወደ ውጭ የምልኩት። እዚህ ሀገር ራሱ ስምምነት የለም። እነዚህ ወደ ውጭ ምልኩ የቡና ላኪዎች ራሳቸው ተስማምተው የመደራደር አቅማቸውን ለማጎልበት ተስማምተው በዋጋ አሰጣጥ ላይ ስምምነት ስለሌለ ማንኛውም ሰው እንደፈለገ ቡናን ስለሚሸጥ የኢትዮጵያን ቡና ዋጋ እንዲያውም ይልቁንም በጣም ዋጋው እንዲወርድ ያደረገው አንዱ ይሄ ነው። ስለዚህ አቅምን አንድ ላይ አሰባስበው ወይ ደግሞ ተስማምተው የመደራደር አቅምን አጎልብቶ ቡናን ለመሸጥ ሙከራ ቢደረግ በእውነት ምንም ጥርጥር የለውም የኢትዮጵያ ቡና ዋጋ በጣም የተሻለ ይሆናል። ከዛ አልፎ ተርፎ ደግሞ በዓለም ደረጃ በዓለም ደረጃ የቡና አምራች ሀገሮች ይህንን በዚህ አይነት ተስማምተው ልክ እንደ ኦፔክ ሀገሮች ቢሰሩ የበለጠ የቡና ዋጋ እየተሻሻለ ይመጣል። እንዲሁም ነዳጅ የበለጠ ቡና ኮንሰምፕሽኑ የጨመረ ነው የሚመጣው። ምክንያቱም ምግብ ነው፣ ይሄ ምግብ ነው። ነዳጅ በተለያየ መልኩ ሊተካ ይችላል። ይሄኛው ግን በምንም ሊተካ የሚችል ስላልሆነ የመደራደቅ የምን ማጎልበት ይቻላል። ግን በአንድ ሀገር ውስጥ እንደ ኢትዮጵያ ብንወስድ የኢትዮጵያ የቡና ላኪዎች መስማማት አለባቸው በዋጋ አሰጣጥ ላይ ደግሞ በኢትዮጵያ ቡና ላኪዎች ማህበር በኩል እየተሞከረ ነው የሚገኘው፣ ወደ አንድነት ለማምጣት። ሁለተኛ ነገር ቡና አምራች ሆኑ ደግሞ ሀገሮች፣ የአፍሪካም ሌሎች ሀገሮች አንድ ላይ ተባብረው ይህንን አንድ የሚያደርግ ወይ ደግሞ አንድነት የሚያመጣ መድረክ ቢኖርና ቢነጋገሩ በየጊዜው ፈታኝ የሆነው የዓለም ቡና ዋጋ በተወሰነ ደረጃ ሊሻሻል እንደሚችል ተስፋ እናደርጋለን። ከገበሬዎች ማሳ እስከ ዓለም አቀፉ ገበያ ያለውን የግብይት ሰንሰለት ማሳጠር ጊዜያዊ መፍትሄ እንደሚሆንና የተሻለ ዋጋ እንደሚያስገኝ የተናገሩም አሉ። በደቡብ ክልል አማሮ ወረዳ የሚገኘው አማሮ ጋዮ የቡና ልማት የሽያጭ አስተባባሪ ሀና ቶማስ ከነዚህ አንዷ ናት። ትስስር ከገዢያችን ጋር ቀጥተኛ የሆነ ግንኙነት ካለ ጥሩ ዋጋ የማግኘት እድላችን በጣም ሰፊ ነው። አሁን ያው በዓለም ላይ ያለም ሆነ ገዢዎች ቀጥተኛ ግንኙነት ከአምራችሁም ጋር ስለሌላቸው ዋጋውም እየወረደ ነው የሚሆነው። ሰንሰለቱ ሲበዛ፣ የግብይት ሰንሰለቱ ሲበዛ፣ የመጠቀማችሁ እድል እየቀነሰ ይሄዳል። እየቀነሰ ነው፣ ግን እኛ ጋር እስካሁን ድረስ ቀጥተኛ ግንኙነት ነው ከገዢዎቻችን ጋር ያለን። ለጊዜው ባለው የገበያ ሁኔታ ቢቀጥሉም በሂደት የተሻለ ነገር እንደሚመጣ ኢትዮጵያውያኑ ቡና አምራቾችና ላኪዎች ተስፋ አድርገዋል። የቡና መገኛ በሆነችው ሀገራቸው የተካሄደው ጉባኤም ሂደቱን እንዲያፋጥን ይጠብቃሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለሁ ለዘገባው። ወደ ተከታዩ ዘገባ እንለፍ። የጅቡቲ መንግስት ከኢትዮጵያና ከቻይና ጋር ያደረገው የነዳጅ ፍለጋ ግንባታ ስምምነት በምስራቅ ኢትዮጵያ የሚገኙትን የሶማሊያ አማጺ ቡድን አባላት አስቆጥቷል። የቪኦኤው ባልደረባችን ሀሩን ማሩፍ ዘግቦበታል። መስታወት አራጋው ታቀርበዋለች። ጅቡቲ ስፋቱ አነስተኛ ቢሆንም ለቀይ ባህር ባላት የወደብ ቅርበት በብዙዎች የውጭ ባለሀብቶች የንግድ እንቅስቃሴ ተፈላጊ ያደርጋታል። ባለፈው ሳምንት የጅቡቲው ፕሬዝዳንት እስማኤል ኦማር በኦጋዴን ለታቀደው የነዳጅ ማውጣት ስራ መጀመር የመሰረት ድንጋይ አስቀምጠዋል። ይህ ግንባታ ጋዝን ወደ ፈሳሽነት የሚቀይር ፋብሪካን የሚጨምር ነው። የግንባታው ስፍራም ከጅቡቲ 16 ኪሎ ሜትር ርቀት ላይ የሚገኝ ነው። ከኢትዮጵያ እስከ ጅቡቲ ወደብ ወደ ስምንት መቶ ኪሎ ሜትር የሚጠጋው የነዳጅ ማስተላለፊያ ቱቦ መዘርጋትም በስምምነቱ ተካቷል። የዚህ ግንባታ ስራ ወደ አራት ቢሊየን የአሜሪካ ዶላር እንደሚፈጅ የጅቡቲው የተፈጥሮ ኃይል ሚኒስትር አቶ አሊ ያኮብ መሐሙድ ገልጸዋል። ፖሊ ጂሲኤል የተባለው ስምምነቱን የፈረመው የቻይና ድርጅት ለግንባታው የሚያስፈልገውን ወጪ እንደሚሸፍንና ነዳጁ ወደ ቻይና እንደሚላክ አስታውቋል። በዚህ ስምምነት የጅቡቲ ኢኮኖሚ እንቅስቃሴን በእጅጉ ያድጋል ብለዋል። የጅቡቲ የተፈጥሮ ኃይል ሚኒስትር አቶ አሊ ያኮብ መሀመድ ጅቡቲ ና ለውፋይዳ ውጅርታ ለወርታ ዱርዱ የጅቡቲ መንግስት በከፍተኛ ደረጃ ተጠቃሚ ይሆናል። ለሰባት መቶ ሥራ ፈላጊዎችም የሥራ ዕድልን ከመፍጠር አንስቶ ግንባታው እንደ ታቀደው ከተጠናቀቀ ለብዙ ሺህ ሰዎች የሥራ ዕድል የመክፈት አቅም ያለው ነው። ይህ የነዳጅ ፍለጋ ሥራ ጅቡቲ ከአንድ የቻይና የግል ድርጅት ጋር ያደረገችው ነው። በእቅዱ መሠረት ከተከናወነ እንደ አውሮፓውያኑ አቆጣጠር በ2018 የግንባታው ሥራ ተጠናቆ ነዳጅ የማውጣት ስራው ይጀምራል። የጅቡቲው የተፈጥሮ ኃይል ሚኒስትር ይህ ለሀገሪቱ የመጀመሪያው ከፍተኛው የግል ፕሮጀክት እንደሆነም ተናግረዋል በአመት ወደ ሶስት ሚሊዮን ቶን የሚጠጋ የተፈጥሮ ጋዝ እናገኛለን ብለን ያቀድ ነው በተከታዩ ሶስት ዓመታትም ከአስር ሚሊዮን ቶን በላይ ለማግኘት አቅደናል በሌላው ወገን ጋዙ በተገኘበት ስፍራ የሚንቀሳቀሱና የኢትዮጵያን መንግስት የሚፋለሙ ሸማቂዎች ፕሮጀክቱን ተቃውመዋል የኦጋዴን ነፃ አውጪ ግንባር በመባል የሚታወቀው ኦኤንኤልኤፍ አማጺ ቡድን ግንኙነት ኃላፊ አብዱራህማን መሀዲ የተደረገው ስምምነት ተቀባይነት የለውም። ስምምነቱ የአካባቢው ነዋሪ የሆኑትን የደቡብ ኦጋዴን ጎሳዎችን አላማከረም። ስለዚህ መቀጠል የለበትም ብለዋል። የጅቡቲው የተፈጥሮ ሀይል ሚኒስትር ግን በቅርቡ የነዳጅ ቁፋሮውን ስፍራ እንደጎበኙ እና የጸጥታ ማስከበር ስራው እየተከናወነ መሆኑን ገልጸዋል። ስምምነቱ የተካሄደው በሁለት ነጻ ሀገሮች መካከል እንደሆነ እና ከኢትዮጵያ ጋር ሀገራቸው በርካታ ሌሎች ፕሮጀክቶች እንደምታካሂድ ገልጸው ጥቅሙ ለሁለቱም ሀገሮች ነው ሲሉ አስምረውበታል። ከኢትዮጵያ መንግስት እስካሁን ምንም አይነት መግለጫም ሆነ አስተያየት ስለ ስምምነቱ አልተሰጠም። እንደ አውሮፓውያኑ አቆጣጠር በ ሁለት ሺ ሰባት የኦጋዴን ነጻ አውጪ ግንባር በመባል የሚታወቀው አማጺ ቡድን በምስራቅ ኢትዮጵያ አቦሌ በተባለች ትንሽ መንደር በነዳጅ ፍለጋ ስራ ላይ የተሰማሩ ዘጠኝ ቻይናውያንን ጨምሮ በርካታ ሰዎችን እንደገደሉ የሚታወስ ነው። በዩናይትድ ስቴትስ ፕሬዚዳንትነት በሚደረገው የምርጫ ውድድር ትናንት ትኩረት ስበው የዋሉት ሚችገንና ሚሲሲፒ ክፍለ ግዛቶች ናቸው። በሚችገን በተካሄደው ቀዳሚ ምርጫ ዲሞክራቱ በርኒ ሳንደርስ በአጠቃላይ ድምፅ እየቀደሙ ያሉትን ሂለሪ ክሊንተንን ለጥቂት አሸንፈዋቸዋል። በሚሲሲፒ ደግሞ ሂለሪ ክሊንተን ሳንደርስን በብዙ ድምፅ በልጠዋል። ከሪፐብሊካውያን ዶናልድ ትራምፕ በሁለቱም ጠቅላይ ግዛቶች ማሸነፍ ቀጥለዋል። የአሜሪካ ድምፅ ራዲዮ ብሔራዊ ዘጋቢ ጄ ሜሎን ያጠናቀረውን ዘገባ አዳነች ፍሳየ ታቀርባለች። በርኒ ሳንደርስ በሚችጋን ማሸነፋቸው የዲሞክራሲያዊ ፓርቲን ውክልና አግኝቶ በሀገሪቱ ፕሬዝዳንትነት ለመወዳደር በዲሞክራቶች መካከል የሚካሄደው ውድድር እንደሚቀጥል አመላክቷል። እስካሁን ባለው ጊዜ ቀዳሚ ቦታ የያዙት ክሊንተን መሆናቸው ይታወቃል። የዛሬው ሁኔታ የሚያሳየው የበርኒ ሳንደርስ የምርጫ ዘመቻ እየተነጋገርንበት ያለነው ህዝባዊ አብዮት እያወራንበት ያለነው ፖለቲካዊ አብዮት በእያንዳንዱ የአገሪቱ ክፍል ጠንካራ መሆኑን ነው። ሂላሪ ክሊንተን በሚሲሲፒ በብዙ ድምፅ አሸንፈዋል። በሚሽጋንም የተወካዮችን ድጋፍ ከሳንደርስ ይጋራሉ። በመጪው ሳምንት በአምስት ትልልቅ ክፍለ ግዛቶች በሚካሄደው ቀዳማዊ ምርጫም በተወካዮች ውክልና ረገድ በሰፊው እየመሩ ነው። ለእኔ ከሰራችሁ፣ እኔን ከመረጣችሁ፣ ለእናንተ ለፋለሁ። በእያንዳንዷ ዕለት ጠንክሬ እሰራለሁ። በሪፑብሊካውያን በኩል ዶናልድ ትራምፕ በሚሲሲፒና በሚችጋን በማሸነፋቸው የሪፑብሊካዊ ፓርቲ ውክልና ወደ ማግኘት የሚያመራቸው አንድ እርምጃ ሄደዋል። ትራምፕ በበኩላቸው ከቅርብ ጊዜያት ወዲህ በእሳቸው ላይ አሉታዊ የሆኑ ማስታወቂያዎች በቴሌቪዥን ሲታዩ የቆዩ ቢሆንም በማሸነፋቸው ኩራት እንደተሰማቸው ገልጸዋል። ክፉኛ ጥቃት ሰንዝረውብኛል። እያንዳንዳቸው ጥቃት የሰነዘሩብኝ ሰዎች ከምርጫው ተሰናብተዋል። በዚህም ኩራት ይሰማኛል። በሀገራችን መኖር ያለበት ይህ ነውና የኦሃዮ ክፍለ ግዛት አስተዳዳሪ ጆን ኬሲች እና ሴኔተር ቴድ ክሩዝ ወደ ኋላ ቀርተዋል። ኬሲች ደጋፊዎቻቸው በመጪው ሳምንት በክፍለ ግዛታቸው ወደሚካሄደው ቀዳሚ ምርጫ አሻግረው እንዲያዩ አሳስበዋል። ሰዎች በአዎንታዊ መንፈስ የሚካሄድ የምርጫ ዘመቻን መሸለም የጀመሩ ይመስለኛል። በፖለቲካው ዓለም ማድረግ ያለባችሁ ይህን ነው በማለት ልጆቻቸውን የሚያስተምሩበት ለአንድ ሳምንት ጠብቁና በኦሃዮ ክፍለ ግዛት በሚካሄደው ምርጫ እናሸንፋለን። እናም ሁኔታዎች ይለወጣሉ። በአይዳሆ ቀዳሚ ምርጫ ያሸንፉት ቴድ ክሩዝ ትራምፕ በብሔራዊ ደረጃ ያላቸው ድጋፍ እየወረደ መሆኑን የድምፅ መለኪያ አሃዞች ማሳየታቸውን ሳይጠቅሱ አላለፉም። ከዶናልድ ትራምፕ ጋር ትንቅንቅ ላይ መሆናችን የሚያሳዩ አዳዲስ አሃዞች ከጥቂት ደቂቃዎች በፊት ዋል ስትሪት ጆርናል ጋዜጣ ላይ እንደወጡ እናውቃለን። በመጪው ሳምንት ማክሰኞ ላይ ቀዳሚ ምርጫ ከሚካሄድባቸው አምስት ክፍለ ግዛቶች ዋናዎቹ ፍሎሪዳና ኦሃዮ ናቸው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ29 ደቂቃ ነው አዲስ አበባ ላይ። ተከታዩ ዝግጅት አሜሪካና ሕዝቧ ነው። እንግሊዛውያኑ ወጣት ሮሊንግ ስቶንስ እንደ አውሮፓ ቁጣጠር በ1960ዎቹ በሮክን ሮል የሙዚቃ ስልት የተለየ አድማጭ ያገኙ ተወዳጅ ሙዚቀኞች ናቸው። ሮሊንግ ስቶንስን ጨምሮ በሁ እና ኪንግስ በጊዜው በግንባር ቀደምትነት የሚታወቃሉ። ለዛሬ አሜሪካና ዝዋ መስታወት በሙዚቀኞቹ ዙሪያ አጠር ያለ ዝግጅት አላት። ወጣት እንግሊዛውያኑ ሮሊንግ ስቶንስ እንደ አውሮፓውያን አቆጣጠር በ1960ዎቹ በሮኬንድ ሮል የሙዚቃ ስልት የተለየ አድማጭ ያገኙ ተወዳጅ ሙዚቀኞች ነበሩ። ሮሊንግ ስቶንስን ጨምሮ ዘሁ እና ዘ ኪንግስ በጊዜው በግንባር ቀደምትነት ይታወቃሉ። ሮሊንግ ስቶንስ ከሌሎቹ የሙዚቃ ባንዶች የተለየ የሚያደርጋቸው የአባላቱ ረጃጅም ጸጉርና የአሜሪካንን የብሉዝ ስልት በሙዚቃ ስራቸው ውስጥ ያካተቱ ስለነበር ነው። ሙዚቃቸው ዘመን ሳይሽረው እስካሁን ይደመጣል። በተለያዩ መድረኮችም የሙዚቃ ስራዎቻቸውን በማሳየት ላይ ናቸው። የቀድሞውም አዲሱም ትውልድ አሁንም ሙዚቃቸውን ያደምጣል፣ በሙዚቃቸው ይደሰታል። በሙዚቃው ዓለም ረዥም ጊዜ እንደመቆየታቸው ስለ ሙዚቃ ስራቸውና ስለ ሕይወት ተሞክሯቸው ተደጋግሞ ተነግሯል። የፋይዛ ኤልማስሬ አዲሱ መጽሐፍ ደግሞ በተለየ የሙዚቀኞችን የሚክ ጃገር፣ የኬት ሪቻርድስ፣ የሮኒ ውድን፣ የቻርሊ ዋትስ ና የቢል ዋይመን ታሪክ በስፋትና በጥልቀት ይዞ ቀርቧል። የመጽሐፉ ርዕስ ካውንቲንግ ዳውን ዘ ሮሊንግ ስቶንስ ይሰኛል። በሙዚቃ አድማጮች ተወዳጅ የሆኑት መቶ የሚሆኑ ሙዚቃዎቻቸውም ተካተዋል። ካለፉት ሀምሳ ዓመታት አንስቶ እስከዛሬ ድረስ የሮክ ኤንድሮል ኮከቦች ናቸው። ያኔ የሮክ ኤንድሮልን የሙዚቃ ስልት ለመጀመሪያ ጊዜ ለአድማጭ ሲያቀርቡ ብዙ አድናቂ ስለማግኘታቸው እርግጠኛ አልነበሩም። ለዚህን ያህል ጊዜም ተወዳጅነቱ ይቀጥላል ብሎ ያስባ አልነበረም። የሙዚቃው ተወዳጅነት ሳይቀንስ ግን ለሀምሳ አመታት መደመጡ የሚያስገርም ነው። የሙዚቃ ባንዱ አባል የሆነውና ደራሲው ጂም ቤቪሊያ ታሪክ ጸሐፊም ነው። ብዙ ሰዎች የሚያውቁት የሚመስለኝ ድምፃውያኑ ሚክ ጃገርና ኪት ሪቻርድስ፣ የባንዱ ሊድ ጊታር ተጫዋች የሙዚቀኞቹ መሪ እንደሆኑ ነበር። እውነታው ግን ይህ ብቻ አይደለም። በባንዱ የሚጫወቷቸው ሙዚቃዎች ብዙዎቹ የሚደረሱት በሚክ ጃገር የተቀሩት ደግሞ በኪት ሪቻርድስ ነው። ሁለቱም ከባንድ መሪነታቸው በበለጠ የሚያስደንቅ ተሰጦ ያላቸው የሙዚቃ ደራሲዎችም ናቸው። ሮሊንግ ስቶንስ ለሀምሳ አመታት የስራና የስኬት ዘመን ቢያሳልፉም በጣም አሳዛኝና ባንዱ እስከ መበተን የሚያደርስ ችግሮችንም አሳልፈዋል። ክጃር ሪሚክጃገር ና ኪት ሪቻርድስ በመካከላቸው የስራ ግጭት ተደጋግሞ ተከስቷል ነገር ግን ከ ጊዜ ርዝመት የተረዱት ነገር ቢኖር በጋራ የሚሰሩት ስራ ብቻ ያለ ስኬት እንደሚያበቃቸው ነው በተናጥል የሚያስደንቅ ችሎታ ቢኖራቸው ም የተሻለው ና የስኬታቸውን ምስጢር ግን በጋራ መስራታቸው ነው ዌይቲንግ ኦን አፍሬንድ ከታቱ ከተሰኘው በ1981 እንደ አውሮፓውያን አቆጣጠር ለአድማጭ ከቀረቡት ስራቸው ውስጥ አንዱ ነው። በቬግሊያ የስኬት ተራ ላይ ደግሞ የ13ተኛነትን ተራም አግኝቷል። ሙዚቃ ወደዋለሁ ምክንያቱም ሚክ ጃገርና ኪት ሪቻርድስ እንደ ባንድ መሪነታቸው ፈተናዎች ባጋጠሟቸው ጊዜ እኛ ጓደኛሞች እኳ አደለንም የሙዚቃ ሥራ ብቻ ነው ያገናኘን እስከ ማለት ደርሰው ነበር። ቅርርባቸው ግን ከዛም ያለፈ ስለ መሆኑ ይህ ሙዚቃ ቁልጭ አድርጎ ያሳያል። ይህ ሙዚቃ በአውተርስ የአድናቆት ተራ ላይ የሁለተኛነት ደረጃ ይዞ ነበር። this was a song written at a time when there was a lot of tumult uh, around the world and uh, the song is really fascinating በዓለማችን ግራ መጋባትና ያለ መረጋጋት በሰፈነበት ጊዜ የተጻፈ ሙዚቃ ነው። የሚያስገርም ሙዚቃ ምክንያቱም መልእክቱ ጠንካራ ስለሆነ ግጥሙን ስትሰማ ሚክ ጃገር በሜዳ ላይ መጣላቱ ትክክል ስለመሆኑና መፍትሄ ስለማምጣቱ አላውቅም። ምንስ ማድረግ ይችላለሁ? እኔ የምችለው መስፈን ብቻ። በዚህ ሙዚቃ ነገሮችን የሚያይበትን መንገድ ለማሳየት ሞክረዋል። እናም ምን ያህል አርቆ ሀሳቢ እንደሆነ ይህም ስራው እስከ ዛሬ ተደናቂነትን ያተረፈለት ነው። የሙዚቃ ባንዱ ከሰሯቸው ሙዚቃዎች ሁሉ የባንዱን አባላት ያስተሳሰረ እና ለባንዱ አባላትም ልዩ ትርጉም የሚሰጥ አንድ ሙዚቃ አለ። Jumpin' Jack Flash. It's released as a single in 1968. It's one of the most fascinating. jumping Jack Flash. Bishiste imotusil sasment lad mačekarba bandun kame bteni adana tamrau muzika. Mick Jagger and Keith Richards were up late one night writing songs. ሚክ ጃገር እና ኪት ሪቻርድስ አንድ ምሽት ሙዚቃ እየሰሩ በኪት ቤት ያመሻሉ። በጣም በመምሸቱም እንቅልፍ እያዳፋቸው ነበር። ድንገት ከደጅ አንድ ያልተለመደ ድምፅ የሰሙት ሚክ ምንድን ነው የሚጮኸው ብሎ ይጠይቃል። ኪት ይመልሳል፣ ጃክ የተባለው ጠባቂ እየዘለለ ነው ይለዋል። ሚክም ቀበል አድርጎ ይሄ ጥሩ የሙዚቃ ርዕስ ሊሆን ይችላል ይለዋል። ይስማማሉ። ሙዚቃውም ይጻፋል። እናም አድማጮች ዘንድ ሙዚቃው እጅግ ተወዳጅ ሆነ። ሮሊንግስቶንን ልዩ የሚያደርጋቸው የህይወትን ደግ ደጉን ብቻ ሳይሆን ክፉንም ለመቀበል ሁልጊዜም ዝግጁ መሆናቸው ነው። ይህ ሁኔታቸው ደግሞ ሰውነታቸውን ቁልጭ አድርጎ ያሳያል። ጂም ፒ ቪክሊያ ሮሊንግ ስቶን የሙዚቃ ባንድ ውስጥ ካውንቲንግ ዳውን የተሰኘው የሙዚቃ ደራሲ ሲሆን ለባንዱ የሙዚቃ ረጅም እድሜ ስኬት የእያንዳንዳቸው የባንዱ አባላት ጥረት ነው ይላል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ ዲሞክራሲ በተግባር ነው። አሁን የዛሬው ዲሞክራሲ በተግባር የአሜሪካው ዲሞክራሲ በተግባር ላይ ያቆየናል። ከፊታችን ጥር 12 2009 ዓመተ ምሕረት የዛሬ ዓመት ማለት ነው። አዲሱ እንግዲህ እስከ ጥር 11 2013 ዓ ም ለሚመጡት አራት ዓመታት የዩናይትድ ስቴትስን መንግሥት የሥራ አስፈጻሚ ክንፍ የሚመራውን 45ተኛውን የዩናይትድ ስቴትስ ፕሬዚደንት ዋና ሥራ አስፈጻሚና የሀገሪቱ ጦር ኃይሎች ጠቅላይ አዛዥ ለመምረጥ ለሚደረገው ፉክክር ሁለቱ ዋና ዋና ፓርቲዎች በየራሳቸው የሚወክሉትን እጩ ለማውጣት ትንቅንቁ ቀጥሏል። የሪፐብሊካን ፓርቲው በ17 ተፎካካሪዎች መካከል የተጀመረውን ሩጫ አሁን ወደ አራት የፍጻሜ አቅራቢያ ሯጮች አድርሶታል። በባለ ቢሊዮኖች ዶላሩ ቱጃር የቤቶች አናጺና ሻጭ፣ የሆቴሎች፣ የቁማር ቤቶች፣ የጨርቃጨርቅ ፋብሪካዎች ባለቤትና የሌሎችም የብዙ የንግድ ሥራዎች ባለቤት፣ እስከ ቅርብ ጊዜም የቴሌቪዥን ፕሮግራም መሪ በነበሩት በዶናልድ ጄ ትራምፕ መሪነት፣ የቴክሳስ ሴናተርና የፍሎሪዳ አቻቸው ቴድ ክሩዝ እና ማርኮ ሩቢዮ እንዲሁም የኦሃዮ ጠቅላይ ገዢ ጃን ኬሲክ ተከታትለው ወደ ፍጻሜው እየገሰገሱ ነው። በዲሞክራቲክ ፓርቲው በኩል ደግሞ ሂላሪ ክሊንተን በሚመሩት ምርጫ ከጠንካራው ተፎካካሪያቸው በርኒ ሳንደርስ ጋር ተናንቀዋል። የሜሪላንድ ጠቅላይ ግዛት የቀድሞ አገረ ገዢ ማርቲን ኦማሌ መንገዱ ሻካራ ጠባብና አቀበት ሆነባቸውና ራሳቸውን በጊዜ አሰናበቱ። የዲሞክራቲክ ፓርቲው እጩ ለመሆን 2383 የፓርቲ እንደራሴዎችን ድምፅ ማግኘት ያስፈልጋል። ሂላሪ ክሊንተን ግማሹን ያህል ጨብጠዋል እስካሁን 1237 እንደራሲዎችን ዴሌጌቶችን ይዘዋል። ሳንደርስ ደግሞ 571 እንደራሲዎችን ነው ወይም ዴሌጌቶች አሏቸው። ወደ ሪፐብሊካን ፓርቲው ዞር ካለን ደግሞ የሪፐብሊካን ፓርቲው እጩ ለመሆን 1237 የፓርቲ እንደራሲዎችን ድምጽ ማግኘት ያስፈልጋል። እስከ ዛሬ በተሰጡት ድምጾች ቀዳሚው ዶናልድ ትራምፕ 458 ተከትለዋቸው ያሉት ክሩዝ 359፣ ሩቢዮ 151፣ ኬሲክ 54 ደለጌቶችን ወይም የፓርቲ እንደራሲዎችን ተከፋፍለዋል። በነገራችን ላይ በሪፐብሊካን ፓርቲው መካከል ያለው ትንቅንቅ በከፍተኛ ሁኔታ ግሎ እንደቀጠለ ነው ያለው። የኒው ጀርሲው ክሪስ ክሪስቲ የዚሁ የፕሬዝደንታዊ ፉክክሩ የቀድሞ ተፎካካሪ የነበሩ ከ17ቱ መካከል ከዶናልድ ትራምፕ ጎን ቆመዋል። በቀድሞው ፕሬዚደንታዊ ምርጫ በባራክ ኦባማ የተሸነፉት ሚት ራምኒ ማርኮ ሩቢዮን ምረጡ እያሉ ናቸው። ካርሊ ፊዮሪና፣ እሳቸውም እንደዚሁ የሰሞኑ ተፎካካሪ ነበሩ፣ ከ17ቱ አንዱ ነበሩ፣ የኤችፒ ኩባንያ መሪ ነበሩ። ቀደም ሲል ለቴድ ክሩዝ ድጋፋቸውን ዛሬ ሰጥተዋል። በጣም የጋለ ነው ሜዳው። ይህንን የዘንድሮውን የአሜሪካ ፕሬዚደንታዊ ምርጫ እንዲገመግሙልኝ በመሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑትን ዶክተር ሰይድ ሐሰንን ጠይቄያቸው ነበር። ምን ያስባሉ ፕሮፌሰር? በጣም አስጸያፊ ነው። በነገራችን ላይ ለአሜሪካም ለሀገሪቱም የሚጠቅም አይደለም። በጣም የሚያሳይፍ ነገር ነው። ሪፐብሊካኖቹ ጥሩ ካንዲዴቶች አላቀረቡም፣ ብዙ ጊዜም ወሰዱ። የትራምፕ ጉዳይ በጣም የሚያስፈራ ነው። ለምንድን ነው የሚያስፈራው? አንደኛ ፖሊሲ ነገር ይሄን ይሄን ብሎ ይሄን አደርጋለሁ ብሎ የዘረዘረው ነገር የለም እና የሚጠቀምበት ቋንቋው መጥፎ ነው። ሁለተኛ ደግሞ አሜሪካኖችን የሚያጋጭ ነው። መልስ የለውም ሀገር ስላላት ጥያቄ፣ የውጭ ጉዳይም ሆነ የውስጡ ጉዳይ በሚመለከት ምንም መልስ የለውም እና ህዝቡንም ደግሞ እንደዙ የሚያቀርን ነገር ነው። መጥፎ ንግግር ያደርጋል ቋንቋውም ሁሉ ነገር የሚጠቅም የሚጠቅም አይደለም፣ መጥፎ ነው። ዶክተር ሰይድ መቼም ብዙ ሰው ነው ይህንን እያለ ያለው። በዶናልድ ትራምፕ ላይ ብዙ ሰው ነው ቅሬታውን፣ ተቃውሞውን እየገለጸ ያለው ነገር ግን እየደገፋቸው እዚህ ቦታ ላይ ያደረሳቸውም ሰው ነው። የአሜሪካ የዲሞክራሲ ባህሪ ነው እዚህ ያደረሳቸው እና ሰው እንደዚህ አይነት ነው የምንፈልገው መሪ ብሎ እዛ ካወጣቸው ለምንድን ነው አደገኛና አስቀያሚ የሚሆነው? የዲሞክራሲ ውጤት አይደለም። እና አደገኛ ቢሆንም ያለው አማራጭ እኔ አሁን አሁን ባለው ሁኔታ ስመለከተው ያለው አማራጭ እሱ ሊያሸንፍም ይችላል። በነገራችን ላይ እንዲያሸንፍ ማድረገው እንጂ ነገሩን እሱ እንዳያሸንፍ አድርጎ እሱን ለመጥለፍ ማድረግ በጣም ለአሜሪካ የበለጠ አደጋ ነው እና ህዝቡ እስከመረጠው ድረስ ዋናው ነገር የአሜሪካ ዲሞክራሲ መጠበቅ አለበት። ህገ መንግስቷ መጠበቅ አለበት። የህዝቡ መብት መጠበቅ አለበት እና ምንም ቢሆንም የማንወደው ቢሆንም የማይወደድ ቢሆንም ሪፐብሊካኖቹ እሱ ካሸነፈ ያ ነገር መጠበቅ አለበት ብዬ አምናለሁ። ከመጀመሪያ እስከ መጨረሻ ድረስ ለሀገሪቱ የሚያዋጣው እሱን ካሸነፈው ማሸነፍ አለበት ባይ ነኝ በበኩሌ። ለመሆኑ ምንድን ነው ዶናልድ ትራምፕ እንዲህ አይነት በጣም አነጋጋሪ የሆኑ ነጥቦችን እያነሱ ይህንን ያህል የሪፐብሊካን ፓርቲውን አባላት ድጋፍ እያገኙ በውድድር ውስጥ መሪ እንዲሆኑ ያስቻላቸው ነገር ለምንድን ነው? ያንን ያህል ድጋፍ ከሪፐብሊካን ፓርቲ እያገኙ ያሉት? ከሰላሳ አራት ከመቶ በላይ ነው እያገኙ ያሉት ድጋፍ። ይህን ነገር ላመጣው የኢንካም ኢንኳሊቲ ምን ትለዋለህ? የገቢ መዛባት፣ የገቢ መዛባት ነው እና ብዙ ሰው ድህነት አጥቆታል እና ሀብቱ ወደ ተወሰኑ ሰዎች ጋር ሄዷል። በዛ አገር ስትመለከተው የሚስተር ሳንደርስ እና የትራምፕ ደጋፊዎች አንድ ናቸው። እና የተወሳሰቡ ነገሮች አሉ። በአማም ስልጣን ከቆየ ሰባት ዓመት ሆኗል። ጥቁር ስለሆነ የማይወዱትም አሉ። የሚወለጅሉት እነዚህ ስራ ጮች ወጩ በተለይ ነው። በጣም ስኪልድ ያልሆኑ ሰዎች ስራቸውን ያጡ ደግሞ በጣም ፍራች ያላቸው የእነሱን ቋንቋ ነው የሚናገረው ፍራቻቸው የሚናገረው እና የሪፐብሊካኖቹ ብቻ አይመስሉኝም እሱን የሚደግቡት ለሞቱም ዋሉ ነጮች ወይም አብዛኞቹ እንጂ በዲሞክራቶችም ኢንዲፐንዶችም ይደግፉታል። ይ በበኩል ሌላው ዶክተር ሰይድ እኚህ ሰው ይዘዋቸው የተነሱትና እያራመዷቸው ያሉት ወደዚህ ወደ ፕሬዝደንታዊ ንግግሩ ከገቡበትና ብዙ ድጋፍ እያገኙ ከመጡበት ጊዜ ጀምሮ እዚህ ሀገር የሚኖሩ ያልተመዘገቡ የውጭ ዜጎችን አስወጣለሁኝ የሚል አቋም አላቸው። ሙሉ በሙሉ አስወጣለሁኝ ከሀገር ነው የሚሉት። ወደ 13 14 ሚሊዮን የሚሆን ሰው በዩናይትድ ስቴትስና በሜክሲኮ መካከል አጥር ገነባለሁኝ እያሉ ያንን ወጪ ሜክሲኮ ትከፍላለች እያሉ እየተናገሩ ነው። ሙስሊሞች ወደ አሜሪካ እንዳይገቡ ይታገዱ ያለ ልዩነት ብለው እየተናገሩ ነው። እና ሌሎችም እንደዚህ አይነት ግዙፍ የሆኑ አነጋጋሪና ከፋፋይ ናቸው የተባሉ በተለይ በራሱ በአሜሪካ ማህበረሰብ ውስጥ ሀሳቦችን እያነሱ ነው እየተወዳደሩ ያሉትና እንዲህ አይነት ግዙፍ ነገሮችን ፕሬዚደንት ሆነው ቢመረጡ ማሳካት ይችላሉ ብለው ያስባሉ። አይችልም። በፍጹም የሚችል አይደለም። አሜሪካ የአሜሪካ ኢኮኖሚ የሚንቀሳቀሰው መንገድ በመስራት ኢንፍራስትራክቸር በመስራት እና እርሻው ላይ የቤቶች በመስራት ላይ ያለው የሚያንቀሳቅሰው ሜክሲካኖች ናቸው። ውጭ ሀገር ሰዎች ናቸው የሚያንቀሳቅሱት። ሊሆን አይችልም አሜሪካ እነዚህ ሰዎች ዜ የሚመጡበት ምክንያት እኛ ስለምንፈልጋቸው ነው የአሜሪካ ኢኮኖሚ ስለሚፈልጋቸው ነው እና የፖለቲካ መጠቀሚያ ስለሚያደርገው እንጂ የአሜሪካ ተጠቃሚ ነች በእነዚህ ሰዎች ጉልበት እና አንደኛ፣ ሁለተኛ ደግሞ አሜሪካ ራሷ ከሁለት ነጥብ ሁለት ሚሊዮን እስረኛ አላት ያንን እንኳ ሁሉ መደገፍ አቅቶናል ብዙ በስቶ ብናለ ሰማንያ ዘጠና ቢሊዮን ዶላር አመቱን እናጠፋለን። እስር ቤት ለማስቀመጥ ብቻ እንኳ ለዛ እንኳ ስለዚህ ውሸት ነው። ይሄን የሚናገረው ነገር የሚደረግም አይደለም ከአንጀቱም አይመስለኝም። ምን ማለቱ ነው? ከአንጀቱ አይመስለኝም ማለት አደባባይ ላይ ቆመው እየተሟገቱበት እንደማያደርገው ያውቋል። ይህንን የሰዎቹን በውጭ ሀገር ስደተኞች እዛ ሀገር ያሉትን የውጭ ሀገር ሰዎች ሜክሲካኖቹ። ሰው ሲቸገርና ሲጨንቀው ሌላውን ይከሳል፣ ሌላውን ይጣላል። ሌላ የኔ የማይባለው የእሱ ዘር ያልሆነ ነገር ይጣላል። እና ይህ በዚህ ያንን ለመጠቀምና ለፖለቲ ከመጠቀሚያ ብሎ ነው እንጂ ያለነሱ ቤት የሚሰራ ሰውዬ ነው። ሁልጊዜ የሚቀጥራቸው ሜክሲካኖች ናቸው እና በኋላ ከእውነቱ የሚናገር አይመስለኝም። የአሜሪካ ኢኮኖሚ የሚፈልጋቸው ሰዎች ናቸው። ለነገሩ አሁን እርስዎ እንዳሉት በዲሞክራቶቹ በኩል የበርኒ ሳንደርስና በሪፐብሊካኑ በኩል የዶናልድ ትራምፕ ደጋፊዎች ተመሳሳይ ሽታ ያላቸው ናቸው የሚመስሉት። እና የአሜሪካ ምጣኔ ሀብት በተለይ ፕሬዚደንት ባራክ ኦባማ ወደ መንበረ ስልጣኑ ከገቡ ጊዜ ጀምሮ ብዙ ለውጥን አሳይቷል ብለው የሚሟገቱ ሰዎች አሉ። በሌላ በኩል የእነዚህ የሁለት ሰዎች ደጋፊዎች ደግሞ አዝነዋል፣ ተቆጥተዋል፣ ለውጥ ይፈልጋሉ የሚሉ ጥያቄዎችን እያነሱ ነው እያንቀሳቀሱ ያሉትና እነዚህም የፖለቲካ ሰዎች እየነካኩና እየኮረኮሩ ያሉት የፕሬዚደንት ኦባማን ያለፉ ሰባት ዓመታት ጉዞና አሁን እየተነሱ ያሉ ጥያቄዎች እነዚህ ሁለት ሰዎች እያነሱ ያሏቸውን ጥያቄዎች እንዴት ኖርሶ የሚያዩት? እንግዲህ ኢኮኖሚ ድቀቱ በፈረንጆች አቆጣጠር የሁለት ሺ ሰባት ሁለት ሺ ስምንት ሁለት ሺ ዘጠኝ የደረሰው የፋይናንሽል ክራይሲስ፣ የኢኮኖሚ ክራይሲስ በፕሬዚደንት ቡሽ ጊዜ የነበረውን ነው የሚሉኝ። ያ በዛ ጊዜ ነው፣ ከዛ ኦባማ የወረሰው በዙ የተነሳ ሀብቱ የተወሰኑ ሰዎች ጋራ ኢኮኖሚ እየተሻለው ቢመጣም ብዙ ነገር የተሻሻለ ቢሆንም ይህ አሁን የቀሩ ሰዎች አሉ እና ፍራቻም ያላቸው ብዙ ሰዎች አሉ። የአሜሪካ ሀብት በተወሰኑ ሰዎች እንዲጠቃለል ሆኗል። እነዚህ ደግሞ ሀብታም የሆኑ ሰዎች ከወል ከዋልስትሪት ጋር እና ከፖለቲካው ጋር ጠጋ ያሉ ሰዎች ናቸው። ሌላው ዋልስትሪት የሚሉኝ የዩናይትድ ስቴትስ ትልልቅ ገበያዎች እና ኮርፖሬሽኖች ማዕከል ማለት ነው። ማዕከል እና ከፖለቲካው ጋር የተጠጉ እነዚህ ያሉ ሰዎች እየከበሩ ያሉ። ስለዚህ ኢኮኖሚ ቢያድግም ድሆቹ፣ የሚፈራቸው እና ድሃ የሆኑ ሰዎች ግን ብዙ አለ እና አዛብቶታል የዛ በዚህ የተነሳ በግራውን በኩል ያለው በቀኝ በኩል ያለው ተቆጥቷል፣ እና የትራምፕም ሆነ የአቶ ሳንደርስ ተከታዮች እነዚህ ሰዎች ናቸው። በተለይ በማኑፋክቸሪንግ በኩል ስራ ያጡ ፍራቻ ያላቸው ናቸው። ስለዚህ ተመሳሳይ ናቸው፣ የሁለቱም ሰዎች ተከታዮች። እስቲ ስለ ወግ አጥባቂነት ትንሽ ይንገሩን። ሪፐብሊካኖቹ የሚሟገቱት እኔ የተሻልክ ወግ አጥባቂ ነኝ ወይም እኔ የተሻልክ ኮንሰርቫቲቭ ነኝ እያሉ ነው። ምንድን ነው ይሄ ኮንሰርቫቲቭ ንቅናቄ? የኮንሰርቫቲቭ ጥያቄ እንዱ የሶሻል ነው። አንደኛ የኢኮኖሚ ኮንሰርቫቲቭ ከሆኑ እኔም እንደ እነሱ እሆናለሁ። ለምሳሌ መንግስት ብዙ ባያወጣ፣ ኢኮኖሚ ላይ ጣልቃ ባይገባ፣ እንደዚህ ነገሮች የምንፈልጋቸው ናቸው። ግን ሌሎቹ ለምሳሌ ስለ ጌይ ራይትስ የምናምን የተመሳሳይ ፆታ የሰው መብቶ የሚነክ ነገር እነሱ ኮንሰርቫቲቭ የሚሉት ነገር እሱ እያመለጣቸው ነው እና ሪፐብሊካኖቹ ነገሩ እያመለጣቸው እና ወደኋላ እየቀሩ ናቸው እና በዚህ የተነሳ ትንሽ ወደኋላ ቀርተዋል የሚያዋጣቸው ሰራቸውም አይደለም ወደፊት ጠቅላላ ምርጫ ላይ ወደፊትም ስንቀጥል እንደዚሁ ወደ ኋላ እየተጎተቱ ነው ማለት ይችላል። ዶናልድ ትራምፕ ሪፐብሊካን ፓርቲውን መወከል የሚያስችል ደረጃ ላይ ናቸው አሁን ብለው ያስባሉ? ዶክተር ሰይድ ተበታትነው ሊወክል አይችል። ለዚህም ነው አሁን ሪፐብሊካኖቹ ፓኒክ ሞድ ላይ ናቸው፣ በጭንቀት ላይ እና መረበሻ ውስጥ ነው፣ ረበሻ ውስጥ ነው ያሉት እና የነሱ ፕዘንት አያደርግም። ስለዚህ ክሊኩ በተለይ ይሄ ሪፐብሊካን ፓርቲውን ሰሜን የሚያሽከረክረው ሀይል ከነሱ ውጭ ነው። ፈርተዋል። ከዶክተር ሰይድ ሐሰን ጋር የጀመርነው ውይይት ይቀጥላል። ሌሎችም ምሁራን እንደዚሁ እየጋበዝን ከእናንተም አድማጮቻችን እየጋበዝን እናቀርብላችኋለን። እንከታተላለን የአሜሪካን ፕሬዚደንታዊ ምርጫና ዲሞክራሲ። እናንተም ተሳተፉ። አመሰግናለሁኝ ዶክተር ሰይድ ሐሰንን። ወደ ተከታዩ ዝግጅታችን እናልፋለን። ሴቶችና ማኅበረሰብ ወይንሸት ሳህሉ ትባላለች። የ47 ዓመት ሴት ነች። ባሕረር ከተማ ቀበሌ 19 አካባቢ ነዋሪ ነች። አራት ልጆች አሏት። አራቱም የዩኒቨርሲቲ ተማሪዎች ናቸው። ድንጋይ ተሸክማ ኦቾሎኒ ፈልፍላና አንዳንዴም ጉልት እየሸጠች ልጆቿን ታስተምራለች። ዓለም አቀፍ የሴቶች ቀንን ማለት ማርች 8ን በማስመልከት ጽዮን ግርማ ስለ ኑሮዋ አነጋግራታለች። ተማሪዎች ናቸው ልጆችሽ። እስቲ ስለ ልጆችሽ ንገሪኝ። አዎ ተማሪዎች ናቸው። ጎበስ ተማሪዎች ናቸው። ልጆቹ የዩኒቨርሲቲ ተማሪዎች ናቸው፣ በሙሉ ኢንጂነሪንግ ተማሪዎች ናቸው አራቱም። የመጀመሪያው ልጅ ማኒፋክቸሪንግ ኢንጂነሪንግ ተማሪ ነው፣ ሁለተኛዋም የኮንስትራክሽን ማኔጅመንት ተማሪ ነች፣ ሶስተኛው መካኒካል ኢንጂነሪንግ ተማሪ ነው፣ አራተኛዋም ሃይድሮሊክ ኢንጂነሪንግ ተማሪ ነች። እንዴት እያደረግሽ ነው ልጆችሽን ያስተማርሻቸው? እስቲ የልጆቹ የተማሩበትን የኑሮ ሁኔታ አስረጅን። ያው እንደ ማንኛውም የዝቅተኛ ቤተሰብ ልጆች ያው በአነስተኛ ገቢ ነው ያደጉት፣ በአነስተኛ የኑሮ ደረጃ ነው ያደጉት። ጎበዞች ናቸው። ቅድሚያ የምንሰጠው ለትምህርታቸው ነው ስናሳድጋቸው እና ያው በእንደዛ አይነት ሁኔታ ነው የተማሩት ልጆች። ማን ነበር የሚያስጠናቸው? ታስጠናያቸው ነበር? ያው እኔ ብር ሳገኝ እኔ መጽሐፍቶች ነው የምገዛላቸው ትንሽ ሳገኝ፣ እነሱም ደግሞ ይጣጣላሉ። ያው ለመማር የጥናት እንትን አላቸው፣ ልምድ አላቸው። የመጀመሪያ ወንድማቸውን አዩ። ከዛ በኋላ ሁሉም በዛው ነው የቀጠሉት እና ያጠናሉ። በጣም ይጣጣራሉ ለትምህርታቸው። ለዚህም የበቁት በዛ ምክንያት ነው። ምንድን ነው የምትሰሪው? እኔ ዝም ብዬ የቀን ስራ ነው የምሰራው እኔ። ምን አይነት ስራ ነው የምትሰሪው? እስቲ ስለ ስራሽ ንገሪ። ሎዝ ፈለፍላለሁኝ፣ ያው ድንጋይ ስራ ሰራለሁኝ፣ ያው ብሎኬት ማቀበል ወደ ግንባታ ምናምን የሚሄዱትም ብሎኬት ማቀበል፣ ድንጋይ በባሪላ ማቀበል እና እነዛን እነዛን ስራዎች እየሰራሁ ነው የማሳድገው። ሎዝ ደግሞ በኩንታል ሎዝ እንገዛለን እና እንፈለፍላለን። የፈለፈለውን ሎዝ እንሸጣለን ለሸጡልን ሰዎች እና ያው የተወሰነ ብር እናገኝበታለን። በዛ ምን ያህል ታገኛለሽ በወር? ሎዙ በሶስት ቀን በአራት ቀን ያው ሀያ ብርም አስራ አምስት ብርም ይገኝበታል። እና ገለባው ደግሞ ይተርፋል ለማገዶነት ያገለግላል። እስከ ሀያ አምስት ብር ድረስ ይገኝበታል። አንዳንድ ጊዜም አይገኝበትም ክስረት ውስጥም ይገባል። ስንት ሰዓት ይፈጅብሻል? ሎዝን ፈልፍሎ ለመጨረስ ይ አንድ እንግዲህ ማዳበሪያ ሎዝ አስቢው፣ ስንት ቀን እንደሚፈጅ ሶስት ቀንም አራት ቀንም ሊፈጅ ይችላል። አንድ ሰው ይከብዳል። እስከ ሳምንትም ይቆያል። ብዙ ሆነው ከፈለፈሉት ግን በሁለት ቀንም ያልቃል። ቡልኬቱን ስራ ስንት ሰዓት ትሰሪያለሽ? ስንት ሰዓት ጨርሰሽ ወደ ቤት ትመጫለሽ? ጠዋት እንገባለን ያው ከአብሮን ከሚሰሩት ሰዎች ጋራ እንግዲህ እንዳለቀ ዘጠኝ ሰዓትም ስምንት ሰዓትም ሰባት ሰዓትም እንዳለቀ እንወጣለን። ሰዓት የለንም። አንዳንድ ጊዜም እስከ ማታ ድረስ እንቆያለን። ምን ያህል ታገኛለሽ? እዛ ከአምስት መቶ እስከ ሰባት መቶ ድረስ ያለውን እንግዲህ እንደ ተሰራ ነው። እንደ አቅምሽ ነው። እንደ ሰራሽው ነው የሚገኘው። እንደ ይህን ያህል አገኛለሁ ብለሽ የምትወስኝበት አይደለም። እንደ የወር ገቢ ያለኝ የምትይው አይደለም። ያው ብሎኬቱ ተሰርቶ ተሸጥሮ ዘንብቶ ውድል እስከሚል ድረስ ይቆያል። ቦታው ላይ ብሎኬት ለማድረስ እስከሚመጣ ድረስም በመሀል ስራ ሊቆምም ይችላል። ከቀረበ ደግሞ እስከሚሰራና እስከሚጠናቀቅ ድረስ ሊቆይም ይችላል። ስራው እንዳለቀ ነው የሚከፈለው። ድካሙ እንዴት ነው? ከአንድ ስራ ወደ ሌላ ስራ ስትመጪ፣ ለምሳሌ ብሎኬት ተሸክመች መ እንደገና ድካም ብቻ ሳይሆን ህመምም አለ። ከድካምም በላይ ህመም አለ። አሁን የኩላሊት በሽተኛ ሆኛለሁኝ። የምሰራው ስራ እና የሚከፈለኝም ብር ተመጣጣኝ አይደለም። ለኑሮም ተሰርቶም ተለፍቶም ኑሮውን ከፍ የሚያደርግ ነገር አይደለም። የምታገኙ ብርና የምትኖሪ ኑሮ አይመጣጠንም። ያው በሽተኛ ሆኛ አለውኝ። ያው እየተቋቋሙኝ እኩኝ ነው። እንግዲ እነሱ ቦታ እስከሚይዙልኝ ድረስ የግድ መፍጨፍጨር ስላለብኝ ያው እየተፍጨረጨርኩኝ ነው እንግዲህ ቢያመኝም አልተኛበትም አሁን ስራ አለ። የቡልኬቱ ስራ አሁን በአሁኑ ሰዓት ትንሽ እንትን ብሏል፣ ቆም ብሏል። ለምንድን ነው? የውሀም ችግር አለ፣ አጠቃላይ አቅርቦት ችግር አለ። አንድ ጊዜ ይሰራል፣ አንድ ጊዜ ይቆማል። ችግር አለ። ለአራቱም ነው የምትቆርጩ ትምህርት ቤት? አዎ፣ ለአራቱም ነው። ያው እንዳቅም እንዳቅማቸው ይላክላቸዋል። ይበቃቸዋል የምትልክላቸው? በፍጹም እንኳን ሊበቃቸው ቀርቶ ምንም የምንልክላቸው ገንዘብ ከምንም ነገር ላይ አይደርስላቸውም፣ ለምንም አይሆናቸውም። ያው እንግዲህ ዓላማ ነው የተጨናንቀው እንዲሆን ይማራሉ እንጂ ይሄ በቂያቸው ነው ብለሽ የምትይው ነገር አይደለም። እንዴት ብዬ ልግለጽልሽ? በቃ ምልሽ እንዲህ ብዬ መግለጽ ማልችለው አይነት ነገር ነው። ልጆች ምን እንዲሆኑ ነው የምትፈልጊው? ምኞትሽ ምንድን ነው? ትምህርታቸውን ጨርሰው ተመርቀው ራሳቸውን ችለው እንዲኖሩ ነው። እኔ ለእኔ ምንም አይደለም። ራሳቸው ራሳቸውን ችለው ራሳቸው ለራሳቸው እንዲኖሩ ነው የምፈልገው። ምኞቴም ያ ነው። ልጆች ተመርቀው ስራ ይይዛሉ ብለሽ ትገምቻለሽ? እንግዲህ እኔ እንደ እግዚአብሔር ፍቃድ ነው። እኔም አሁን ለጊዜው የማስበው የመመረቃቸውን ሁኔታ ነው እንጂ ይይዛሉ ብዬም እንደዚህ እንትን አደለም። ጉጉትም የለኝም። ምክንያቱም አካባቢ ያሉት ልጆች ብዙዎቹ ያለ ስራ የተቀመጡትን ስለማይ፣ ያው ቢያንስ ቢያንስ ውጪ እነሱን ለማስተማር ማወጣ ወጪ ይቀንስልኛል ነው እንጂ አሁን መጥተው ወዲያው ስራ ይዘው ወዲያው እኔን እንትን ብለው የምለው ነገር የለኝም። ከማየው ሁኔታ ማለቴ ነው። ብዙ ማየው ሁኔታ አለ። ብዙ ልጆች ከተመርቀው እንዲሁም ላለመመረቅም እንትን ያሉ ሊመረቁ ያሉ ልጆች ራሱ ህይወታቸው እየተበላሸ ያለበት ሁኔታ ነው ያለው እኛ አካባቢ በተለይ፣ በየዩኒቨርሲቲዎቹ በጣም ችግር ነው። ስለዚህ እኔ በሰላም ከገቡበት ከዩኒቨርሲቲ ውስጥ በሰላም እንኳን እንዲወጡልኝ ነው እኔ ምኞቴ። አንችስ እንደ ሴትነትሽ ሴት ነሽ፣ እናትም ነሽ፣ አሁን የአራት ልጆች እናት ነሽ። አንችስ በሴትነትሽ ያስፈልጉኛል የምትያቸው ነገሮች ተሟልተውልሽ ነው የምትኖሪው? እስቲ ስለ ራስሽ ደግሞ ንገሪኝ። እኔ ስለ ራሴ ይሄ ነው ይሄ ነው ብዬ የምልሽ ነገር የለም። እኔ አሁን ሴቶች የሚያስፈልጋቸውን ነገር በሙሉ አገኛለሁ ይሟላልኛል ብዬ ለመናገር ይከብደኛል ምክንያቱም ቅድሚያ የምሰጠው እኔ ለልጆቼ ነው። ከኔ ይበል ለልብሴም አልጨነቅም፣ ለማረገውም ጫማ አልጨነቅም፣ ይብን ለምግቤም ብዙም አልጨነቅም። እኔ ለእነሱ ነው እንጂ እማደላው ለእኔ ብዬ የማስበውም ለእኔ ብዬ አድርጋለሁ ብዬ የምለውም ነገር የለኝም እና ብመኝም አይበቃኝም። ስለዚህ የግድ ያው ያው ይኖራል ብቻ ምን አለፋሽ። ስለ ማርች ኤት ታውቂያለሽ? ማርች ኤት የሴቶች ቀን ይመስለኛል። እንዴት አርገሽ አከበርሽው? ማርቼትን ይከበራል። እንዴት አርገሽ አከበርሽው? እኔ አላስበውም ብዙውን ጊዜ። ለምን? ምክንያቱም ትኩረቴ ኑሮዬን ለማሸነፍ ድፋ ቀና ነው እንጂ ይሄ ቀን የሴቶች ቀን ነው ይሄ ቀን የዚህ ቀን ነው ብዬ የማስበው እንትን አይደለም። የሴቶች መብት ተከብሯል፣ ሴቶች የሚያስፈልጋቸውን ነገር አግኝተዋል ብለሽ ታምንያለሽ? ኢትዮጵያ ውስጥ በተለይ እኔ ያለውበት አካባቢ ው ከ ወሬ እና ከእንትን ከማሰብ የዘለለ ምንም ነገር እኛ አላየው አላየው። ይወራ ብቻ ነው የምሰማው። እናመሰግናለን። ወደ ተከታዩ መልእክት እናልፋለን። የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የባለሙያ ጋዜጠኞች ማህበረሰብ ስነ ምግባር ደንብ ጋዜጠኞች እውነቱን ለማሳወቅ በሚሰሩት ሥራ ሁሉ ዘገባቸው ጉዳት እንዳያደርስ መጠንቀቅና ከወገናዊነት መራቅ አለባቸው። ተጠያቂነትም እንዳለባቸው ማወቅ ይኖርባቸዋል። ሁከት ለመቀስቀስ ባለመ የባለሥልጣናትን መግለጫዎች ማጣመምና ልዩ መልክ ሰጥቶ ማቅረብ ግን ከጋዜጠኝነት ሙያ ጋር አይሄድም ሲል ይጀምራል የቪኦኤ ርዕሰ አንቀጽ ባለፈው የካቲት 24 2008 ዓ ም www burundi 24 com ችቢቶኬ ማለትም ባሪያ አይደለሁም በሚል ርዕስ ያቀረበው ጽሑፍ ያን አስተሳሰብ ያበቃውን እምነት ይቃረናል። www burundi 24 com በሕትመቱ ያስነበበው ጽሑፍ የዩናይትድ ስቴትስን ፕሬዚደንት ባራክ ኦባማን ጨምሮ በባለሥልጣናት የተሰጡ መግለጫዎችንና የተወሰዱ እርምጃዎችን በትክክል አያንጸባርቅም። የዚያ ጽሑፍ ቃናም ሆነ አሳሳችና ሁኔታዎችን የሚያባብስ መግለጫ ዓለም አቀፉንና በአጠቃላይ ተቀባይነት ያገኘውን የነጻና የመገናኛ ብዙሃን አገልግሎት ሙያዊ ደረጃ የጠበቀ አይደለም ይልና የአሜሪካ ድምፅ ራዲዮ ርዕሰ አንቀጽ ሐተታውን ይቀጥላል። በቡሩንዲ የዩናይትድ ስቴትስ ኤምባሲ በድረ ገጹ ባወጣው ግልጽ ደብዳቤ ያን ሁከት መቀስቀስን ጨምሮ ጸረ ሩዋንዳ ስሜት ያለው በማስመሰል የቀረበውን ጽሑፍ አጥብቆ አውግዟል። ኤምባሲው ይህን በተመለከተ የቡሩንዲው ፕሬዚደንት ፒየር ኩሩንዚዛ ራሳቸው ያን የካቲት 13 ቀን በቺቢቶኬ የቀረበውን የጥላቻ ንግግርና አመፅ ቀስቃሽ ቋንቋ መኮንናቸውን የኤምባሲው ግልጽ ደብዳቤ አስታውሷል። ኤምባሲው በተጨማሪም እንደ ጥላቻ ጽሑፉ አቅራቢ ወይም አቅራቢዎች ሳይሆን ፕሬዚደንት ኩሩንዚዛ ሀገሪቱን ጥሎ የሸሹትን ጨምሮ ቡሩንዲያውያን በሙሉ ወደ ሰላም በሚያመራውና ሁሉንም በሚያሳትፈው የፖለቲካ ድርድር መካፈል እንዳለባቸው በቺቢቶኬ ማረጋገጣቸውን አልዘነጋም። በቡሩንዲ ሁከቱን የቀሰቀሰው ሲቪል ማኅበረሰቡ እንደሆነ አስመስሎ በwww ቡሩንዲ 24 ዶት ካም የቀረበው ጽሑፍ በዘገባው የማይስማሙ የሲቪሉ ማኅበረሰብ አባላት ሁሉ በሰላም ድርድሩ መሳተፍ የለባቸውም ብሎ ያምናልንና የቪዮርስ አንቀጽ ሀተታውን በመቀጠል የዩናይትድ ስቴትስ ኤምባሲ በግልጽ ደብዳቤው አጽንኦት የሰጠው በቡሩንዲ የአሜሪካ አምባሳደሯ የተከበሩ ዳን ሊቤሪና ልዩ መልእክተኛው ሚስተር ቶማስ ፔሪሎ የካቲት አስራ ሶስት ወደ ቺቢቶኬ የሄዱት የዩናይትድ ስቴትስ መንግሥት ከሁሉም የቡሩንዲ ዜጎች ጋር ያለውን ትብብር ቀጣይነት ለመግለጽ መሆኑን ነው። ሁለቱ የአሜሪካ ባለሥልጣናት ወደ ቺቢቶኬ የተጓዙትም የፖለቲካ እምነታቸው እንደተጠበቀ ሆኖ ልጆቻቸውን ለማሳደግና ለማስተማር የተረጋጋችና ሁሉንም ዜጎች በእኩልነት የምታስተናግድ ቡሩንዲን ለማምጣት እድሉን ማግኘት ለሚፈልጉ ዜጎች ለማስረዳት ነው ብሏል። የቪኦኤ ርዕሰ አንቀጽ ሀተታውን ሲያበቃም ነጻው ፕሬስ ነጻና የተረጋጋ ሲቪል ማኅበረሰብ ለመገንባት እጅግ አስፈላጊ ነው፣ በዚህ ረገድ ጋዜጠኞች የሙያ ስነ ምግባራቸውን በመከተል ለሕዝብ የሚያቀርቡት ያልተዛባ ትክክለኛና ኃላፊነት የሚሰማው ዘገባ የሚጫወተው ሚና ደግሞ ወደር አይገኝለትም ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። በኢትዮጵያ ወቅታዊ የፖለቲካና ማህበራዊ ሁኔታዎች ላይ የአዲስ አበባ ዩኒቨርሲቲ ምሁራን ለጥያቄዎቻችሁ መልስ ይሰጣሉ። በዚህ ሳምንት ጥያቄዎቻችሁን እስከ ዛሬ እኩለ ሌሊት ላኩልን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል ከኛ በኋላ። በእኛ በኩል ሰላም በደናደሩ